ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለኢትዮጵያ የሕዝብ ተወካዮች ምክር ቤት ባቀረቡት የስድስት ወር የስራ አፈጻጽም ዘገባ በመስከረም ስለተደነገገው የአስቸኳይ ጊዜ አዋጅ ትግበራ ስናገሩ ሰላምና መረጋጋት ተጠናክሮ የቀጠለ ቢሆንም አሁንም ለጸጥታ ስጋት የሚሆኑ ክስተቶች ሙሉ ለሙሉ አለመወገዳቸውን ጠቅሰዋል። አዋጁ ሊያበቃ ጥቂት ሳምንታት ቢቀሩም ከ80 በመቶ በላይ የሚሆኑ የማህበረሰቡ ክፍል እንዲቀጥል መፈለጉን ጠቅላይ ሚኒስትሩ አስታውቀዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዋጁን በተመለከተ ለተናገሩት የአንዳንድ የህብረተሰቡን ክፍሎች አስተያየት ጠይቀን ነበር። ከመካከላቸው አንዱ ህዝብ ምን እንደሚፈልግ ግልጽ ነው ይታወቃል የሚሉት ስማቸውን እንዳይጠቀስ የፈለጉት የአዳማ ነዋሪ፣ መንግስት ይህን የሚለው ለራሱ ጥቅም አዋጁን ለማስቀጠል ፈልጎ ነው ይላሉ። እኔ በእውነቱ ለመናገር ከሆነ እኛም የምንኖርበት ያለንበት ነገር ስለሆነ ብዙ ነገሮቹ ተነሱ ቢባልም በአፍም ከዚህም በፊትም እንደዚህ ይደረጋሉ የተባሉትም ነገሮች መነሳታቸው ምንም የአፍ ነው እንጂ በአፍ ተነስቷል ይባላሉ እንጂ ምንም በተግባር የሌሉ ነገሮች ናቸው። ምክንያቱም ሰዎች በተለያዩ ነገሮች እዚህ ሀገር እኮ ሚዲያ ተመርጦ ነው ማየት ያለብህ ተብሎ የሚታይበት ሀገር አንተ ሀሳብን በሶሻል ሚዲያም ስትገልጽ የምትታስርበት ፍርድ ቤት ቀርበ የምትከሰስበት፣ በሽብር የምትከሰስበት ሀገር ስለሆነ በጣም በአፍ ዝም ብሎ እንደዚህ ማለት ብዙም የሚያስገርም ነገር አይደለም። እና አሁንም ነገሩ የሚያሳየው ምንድን ነው? ያው የአስቸኳይ ጊዜ አዋጁን ለመቀጠል ራሳቸውን ስንስባል የሚያስሩ ይመስላል። ሮብ ዕለትም የኢትዮጵያ መንግስት የልማት በሚላቸው ቦታዎች የሚሰነዘሩ ጥቃቶች ለመከላከል ተብሎ በአዋጁ ተደንግጎ የነበረውን ሰዓት እላፊ መነሳቱ ተገልጸዋል። እንዲሁም ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ማዋል፣ ብርበራ ማድረግና ንብረት መያዝ በተሻሻለው መመሪያ እንዲቀር ተደርገዋል ተብሏል። የእነዚህ እገዳዎች መነሳት በህብረተሰቡ ህይወት ላይ ምን ለውጥ ያመጣል? ሌላው ለአስተያየት ሰጪዎች ያነሳ ነው ጥያቄ ነበር። የአስቸኳይ ጊዜ አዋጁ መነሳቱ ወይም አለመነሳቱ የሚፈይደው ነገር የለም፣ ከአዋጁ በፊትም ተመሳሳይ ሁኔታዎች ነበሩ ሲሉ አንድ የዶይቼ ቬለ አድማጭ አስተያየታቸውን በድምፅ ልኮልናል። አሁን የተነሳበትና ተሻሻለ የተባለበት ምክንያት እንደውም በእኔ ግምት የሚመስለኝ ሰው በጣም ታምቆ ታምቆ ሊፈነዳ ስለሆነ ከመታመቁ የተነሳ የዚህ በቆሼ በደረሰው አደጋም በጣም ስላዘነ ከመንግስት ካለው የእርዳታ ዝግጁነትና የህይወት አድን እንቅስቃሴ አንጻር ነው ህዝቡ ስላዘነ ያንን ጥናት አድርገው በዚህ ላይ ቢፈነዳ ተቃውሞ ቢወጣ ሙሉ ለሙሉ ያስቸኳይ ጊዜ አዋጁ መሻሩ ስለሆነ ያ እንዳይሆን ትንሽ ትንፋሽ እንስጥ ለማለት ያሉ ነው የሚመስለኝ። በማሻሻያውም ተነሱ ከተባሉት ክልከላዎች ውስጥ በሬዲዮ፣ በቴሌቪዥን፣ በጽሑፍ፣ በፎቶግራፍ፣ ቲያትርና ፊልም የሚተላለፉ መልእክቶች ላይ የተጣለው እገዳ ይገኝበታል። በቲያትር እና በፊልም ስራ ላይ የተሰማሩት የአዳማ ነዋሪው አዋጁ ስላሳደረባቸው ተጽዕኖ ሲናገሩ በጣም የሚገርሜ ነገር ይሄ አስቸኳይ ጊዜ አዋጁ ከታወጀ ወደዚህ የሆነች ነገር ካሜራ ጊዜ መውጣት አትችልም። የሆነ ነገር ምንም ነገር መስራት መቀሳቀስ የማትችልበት ጊዜ ነበረ። ምክንያቱም ፊልሞችን የሚታዩትን የሚወጡትን የሚሰሩትን ብዙዎቹ እንትኖች ናቸው፣ ከዚህም በፊት የተሰሩት ናቸው እንጂ አሁን ከኮማንድ ፖስቱ ፍቃድ ያስፈልጋል ነው የምትባለው። ምንም አይነት ክሊፕ ፊልም አይደለም ክሊፕ መቅረት ማስተራዛችንም ክሊፕ አይደለም ሰርግ እኮ ለማድረግ አንተ ኮማንድ ፖስቱን አፈቅደ ነው ሰርግ ከተማ ውስጥ ማስታወቂያ ለማስነገር እኮ በጣም ማለት፣ የሰብአዊ መብት የዲሞክራሲያዊ መብት የሚባሉት ነገሮች እኮ በጣም ከአቅም በላይ እንትን የተደረጉ ናቸው። ተገፎ ነ ያቸው ያለሁት እና አሁንም እቺ በቀረው እንትን ውስጥም ማለት ነው አሁን ቀረ የሚሉት ነገርም የለም። ጠቅላይ ሚኒስትሩ አሁንም በተለያዩ አካባቢዎች ችግር እንዳለ፣ ለችግሩም መፍትሄ ለማምጣት ጥናት እየተካሄደ መሆኑን ጠቅሰዋል። ጥናቱ ተጠናቆ ለተወካዮች ምክር ቤት ከቀረበ በኋላ ያው ለዋጁ መራዘም ወይ አለመራዘም እንደሚወሰንም ተናግረዋል።